ሰላ ሰላም እንዴት ናችሁ? የኢሉሚናቲ አማኞች በሙሉ ወደ ማህበሩ ለመቀላቀል የምትፈልጉ በሙሉ የምሰች ይዘላችሁ መከና ዶክተር ዳዊት ተሾመ በአዲስ አሰራር የብዙ ሰዎችን ህይወት እየለወጠ ይገኛል። መቀላቀል የምትፈልጉ በ0992013